የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚያሰማውን ፕሮግራም አሁን ጀመረ። ኦብነግ ታግተውብኝ ነበር ያላቸው ባለሥልጣናቱ መለቀቃቸውን ተናገረ። ሁለቱ የኦጋዴን ብሔራዊ ነጻ አውጪ ግንባር ለድርድር መጥተው ነበረ። ናይሮቢ በኢትዮጵያ ሰላዮች ብዙ ታግቶ ወደ ባልታወቁበት ቦታ ታስሮ እንደነበረ ይታወቃል። ከአንድ ዓመት በላይ እና ከትናንትኛ ውሪያ ጁን አንድ ላይ ሰኞ እለት የኢትዮጵያ ሰላዮች ወደ ቦርደር በማምጣት ነው የእነዚህ ሰዎች ኃላፊዎቻችን እየተለቀቱ የኦጋዴን ብሔራዊ ነፃ አውጪ ግንባር ቃል አቀባይ አቶ ሀሰን አብዱላሂ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ለምሽቱ ካሉን የዓለም ዜናዎች መካከል ደግሞ የፊፋው ሴፕ ብላተር በዩናይትድ ስቴትስ እየተመረመሩ ናቸው ተባለ። የናይጄሪያ መንግስት የጽንፈኛ ሙስሊማዊ ቡድን ቦኮ ሀራምን በሚዋጋበት ጊዜ ብዙ ሺህ ንጹሐን ዜጎችን ገድሏል ሲል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል አስታወቀ፣ የሚሉት ይገኙበታል። ከመደበኛ ቅንብሮቻችን ለዛሬ ያለውን ዲሞክራሲ በተግባር እንዲሁም ሴቶችና ቤተሰብ ናቸው ተዘጋጅተዋል። ሰላምታችንን እናስቀድም። እንዴት ውላችሁ አመሻችሁ? እኔ ቆንጅ ይታየና አዲሱ አበበ ለዛሬ ረቡዕ ግንቦት 26 2007 ተረኛ ሆነን ልናስተናግድ ቀርበናል። ዜናውን እናስቀድማለን። የፊፋው ፕሬዝደንት ሴፕ ብላተር ድርጅቱ በተጠመደበት የሙስና ቅሌት በተያያዘ ዩናይትድ ስቴትስ ምርመራ እያካሄደችባቸው መሆኑን የዩናይትድ ስቴትስ የዜና አውታሮች ዘግበዋል። ባለፈው ሳምንት አርብ ለአምስተኛ ጊዜ ለፊፋ ፕሬዝደንትነት የተመረጡት የ79 ዓመቱ ሴፕ ብላተር። በዩናይትድ ስቴትስ ፌዴራል አቃቤ ሕግና ኤፍቢአይ የፌዴራሉ ምርመራ ቢሮ እየተመረመሩ የመሆኑ ዜና የወጣው ብላተር በድንገት ስልጣኔ መልቀቀኝ ነው ብለው ዙሪክ ላይ በጋዜጣዊ ጉባኤ ይፋ ካደረጉ ከጥቂት ሰዓታት በኋላ ነው። ለኮሚቴ ኤግዚኩቲፍ ደ ላ ፊፋ እንደገና ልመረጥ የተወዳደርኩት ለተቋማችን የበጃል ብዬ ነው። ምርጫው አብቅቷል። የፊፋ ፈተና ግን ገና አልተቋጨም ሲሉ ነው በመግለጫው የተሰሙት። ብላተር ፊፋ ከመሰረቱ ተስተካክሎ መደራጀት አለበት ያሉት ብላተር ፊፋ ስልጣን የሰጠኝ ቢሆንም የመላው የእግር ኳስ አፍቃሪ የተጫዋቾቹ፣ የክለቦችም ሆነ የክለቦችም ሆነ አመራሮች ሁሉ የእግር ኳስን ሕይወታቸው እስትንፋሳቸው አድርገው የሚኖሩ የስፖርቱ አፍቃሪዎችን ይሁንታ ያገኘው አይመስልም ብለዋል። ፊፋ ከመሰረቱ እንዲስተካከል እኔም እሰራለው ሲሉም ቃል ገብተዋል። አብዛኞቹ ለፊፋ በብዙ ሚሊዮን ዶላር የሚቆጠር ድጋፍ ወይም ስፖንሰርሽፕ የሚሰጡት ኩባንያዎች ሴፕ ፕላተር ከፕሬዝደንትነት ለመልቀቅ ያደረጉትን ውሳኔ አድንቀውላቸዋል። የአሜሪካው ኮካ ኮላ ኩባንያ ለስፖርቱ፣ ለእግር ኳስና ለአፍቃሪዎቹ የሚጠቅም አዎንታዊ እርምጃ ብሎታል። ቀድሞ የፊፋ ስራ አስኪያጅ ቦርድ አባል የነበሩት የደቡብ ኮሪያው ሃንዴ ኩባንያ ወራሽ ባለብዙ ቢሊዮን ዶላሩ ቱጃር ቹንግ ሞንግ ጁን ለፊፋ ፕሬዝደንትነት እወዳደራለሁ ሲሉ ዛሬ ሶል ውስጥ አስታውቀዋል። የእግር ኳስ ፌዴሬሽኑ ልዩ ጉባኤ አካሂዶ አዲስ ፕሬዚደንት እንዲመርጥ ብላተር ጥሪ አቅርበዋል። እስከዚያው በስራቸው ላይ እንደሚቆዩም ገልጸዋል። አዲስ ፕሬዚደንት የመምረጡ ሂደት ወራት ሊወስድ እንደሚችል የሚገመት ሲሆን ኤክስፐርቶች ድምጽ ቢሰጥ ፈጠነ ቢባል በመጪው ታህሳስ አለዚያም እስከ መጋቢት ድረስ ሊዘልቅ ይችላል ይላሉ። ወደ ኋላ ላይ በዚህ ላይ ዘገባ ይኖረናል። አድማጮቻችን፣ በመጽሔቱ ክፍለ ጊዜ ይቀርባል። የናይጄሪያ መንግስት ጽንፈኛው የሙስሊም ቡድን የቦኮ ሃራም በሚዋጋበት ወቅት በብዙ ሺህ ሰዎች የሚቆጠሩ ንጹሐን ዜጎችን ገድሏል ይላል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል። ክሪስታን ከምዕራብ አፍሪቃ ቢሮ ዳካር የላከውን ትዝታ በላቸው ታቀርባለች። የናይጄሪያ ወታደሮችና ሚሊሻዎች እንደ አውሮፓ አቆጣጠር ከመጋቢት 2009 ዓ ም ወዲህ በእስር የሚገኙ በብዙ ሺህ የሚገመቱ ሰዎች ላይ ሰቆቃ ፈጽመዋል ይላል አምነስቲ ኢንተርናሽናል። የናይጄሪያ ጦር ሰራዊት ባኮ ሃራም ላይ ዘመቻ ከከፈተ ወዲህ ከ1200 ሰዎች በላይ መረሸናቸውን መርማሪዎች ደርሰውበታል ብሏል። ቢያንስ 7000 የሚሆኑ ደግሞ በእስር ላይ እንዳሉ ሰቆቃ ተፈጽሞባቸው ወይንም በጥማት በረሃብ አሊያም በታሰሩባቸው ክፍሎች ከመጠን በላይ በመጨናነቅ ሕይወታቸው አልፏል ሲል አምነስቲ አስታውቋል። ተጠርጣሪዎች ቁልቁል ታስረው ፊታቸው በእሳት እንዲለበለብና ና በኤሌክትሪክ እንደሚጠበ ሱም አምነስቲ ጠቁመዋል። ሰሎሞን ሶኮ በናይጄሪያ የአምነስቲ ኢንተርናሽናል ከፍተኛ የህግ አማካሪ ናቸው። እስረኞቹ እጅግ በጣም ስለሚጠማቸው በህይወት ለመኖር አንዱ የሌላውን ሽንት እንደሚጠጡ የአይን እማኞች ገልጠዋል። እስረኞች እግራቸው ጣራ ላይ ታስረው ተዘቅዝቀው በእሳት እንደሚለበለቡ ምስክሮች ነግረውናል። የናይጄሪያ ከፍተኛ የጦር ሰራዊት ባለስልጣናት እስረኞች በብዛት እንደሚሞቱ እያወቁ አንድም እርምጃ አልወሰዱም ሲል አምነስቲ አክሎ ከሷል። በፕሬዝደንት ሙሐመዱ ቡሃሪ የሚመራው አዲሱ የናይጄሪያ መንግስት ጉዳዩን እንዲመረምር አምነስቲ ጥሪ አቅርበዋል። ሚስተር ቡሃሪ ስለ ቦኮ ሀራም ጉዳይ ለመነጋገር ወደ አጎራባች አገር ኒጀር ተጉዘዋል። ስልጣን ከያዙ ወዲህ የመጀመሪያው የውጭ ሀገር ጉዟቸው መሆኑ ነው። አዲሱ ፕሬዝደንት የጸረ ቦኮ ሀራም ዘመቻ መምሪያውን የጽንፈኛው እስላማዊ ተዋጊዎች ጥቃት ወደሚደጋገምባት ማድጉሪ ከተማ ለማዛወር እቅድ ያላቸው መሆኑ ታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ደቡብ ሱዳን በሀገሯ የተባበሩት መንግስታት ድርጅት ምክትል ተጠሪውን ለማስወጣት ያደረገችውን ውሳኔ ዩናይትድ ስቴትስ አውግዛዋለች። በደቡብ ሱዳን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪው ቶቢ ለንዘርን የማስወጣቷን ውሳኔ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዓለም አቀፉ ማህበረሰብ በሀገሪቱ ሰላምና መረጋጋት ለማምጣት የሚያደርገውን ጥረት እንደ መስደብ ይቆጠራል ብሎታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አያይዞም የደቡብ ሱዳን መንግስት ቅድሚያ ትኩረት መሆን የሚገባው የነበረው ከሁለት ሚሊዮን የሚበልጡ ዜጎችን ከመኖሪያ ያፈናቀለውን ብጥብጥ ማስቆም ነው ብሏል። ከተፈናቃዮች ውስጥ ግማሽ ሚሊዮን የሚሆኑት ወደ ጎረቤት ሀገሮች የተሰደዱ መሆናቸውን ገልጾ አራት ነጥብ ስድስት ሚሊዮን ዜጎቿ ደግሞ ለኅልፈት ሊያበቃቸው የሚችል ከባድ ረሃብ ተደቅኖባቸዋል ሲል አስረድቷል። በዘር ማጥፋት ወንጀል ተከሰው በዓለም አቀፍ ወንጀል ፍርድ ቤት ሊታሰሩ የሚፈለጉት የሱዳኑ ፕሬዝዳንት ኦማር አልበሽር ለሌላ የአምስት ዓመት የሥልጣን ዘመን ትናንት ቃለ መሐላ ፈጸሙ። ሙስናን አጠፋለሁ፣ ምጣኔ ሀብቶን አሻሽላለሁ፣ ከምዕራባውያን ጋር ያለን ግንኙነት ይመለሳል ሲሉ ተናግረዋል። ታጣቂ ቡድኖች መንግሥቱን ለመገልበጥ በሚዋጉባቸው በብሉ ናይል፣ ዳርፉር እና ኮርዶፋን ሰላም አሰፍናለሁ ሲሉም ቃል የገቡት አልበሽር ከመንግስታችን ጋር በሰላም ለመነጋገር ለሚገባ ታጣቂ ሙ ለሚገባ ወይም ለመነጋገር ቃል ለሚገባ ማለት ነው፣ ታጣቂ ሙሉ ምህረት እናደርጋለን ብለዋል። አልበሽር በስልጣን ላይ ለ25 ዓመት የቆዩ ሲሆን አገሪቱ በታጣቂ አመፅ ከመታመሷን በስተቀር በዓለም አቀፍ እቀባዎችና ደቡብ ሱዳን ስትገነጠል የነዳጅ ገቢ በማዋጣቷ ዳሽቃለች። ኢራቅና ሶሪያ ውስጥ የእስልምና መንግስት ብሎ ራሱን የሚጠራው ቡድን ላይ እስካሁን በተካሄዱት ወታደራዊ ጥቃቶች ከአስር ሺህ በላይ ጽንፈኛ ተዋጊዎች ተገድለዋል ሲሉ አንድ ከፍተኛ የዩናይትድ ስቴትስ ዲፕሎማት ገለጡ። ትናንት ሌሊቱን ደግሞ የህብረቱ የአየር ኃይሎች ጽንፈኛውን ቡድን ኢላማ ያደረጉ ሃያ ሁለት ጥቃቶችን አድርሰዋል። የዩናይትድ ስቴትሱ ምክትል የውጭ ጉዳይ ሚኒስትር አንቶኒ ብሊንከር አይሲስን ለመዋጋት ስለሚያስፈልጉ ስልቶች ፓሪስ ውስጥ ከአጋር ሀገሮች ባለስልጣናትና ከኢራቅ ጠቅላይ ሚኒስትር ሃይደር አል አባዲ ጋር ተወያይተዋል። በመጨረሻም ፕሬዚደንት ባራክ ኦባማ የዩናይትድ ስቴትስ የህግ አውጪዎች ምክር ቤት ያሳለፈውን የግለሰቦች የቴሌፎን መረጃ መሰብሰብ እንዲቆም የሚያደርግ ህግ አጸደቁ አዲሱ ህግ የዜጎችንም መብት የብሔራዊ ደህንነት መጠበቅ ያረጋግጣል ሲሉ አስተያየት የሰጡት ሚስተር ኦባማ አክለው የህጉ መጽደቅ በብሔራዊ ደህንነት ፕሮግራሞች ላይ ህዝቡ የሚኖረውን አመኔታም ያጎለብተዋል ብለዋል። በመጽሄት ክፍለ ጊዜ በዚህ ርዕስ ላይ ዝርዝር ዘገባ ይቀርባል። ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ ነው የምንገኘው። የምናስተናግዳችሁ አዲሱ አበበና ቆንጅ ይታየናል። 10 ሚሊዮን ዶላር ከፊፋ ወደ ደቡብ አፍሪካ ከደቡብ አፍሪካ እጅግ በፊፋ ውስጥ ታዋቂ ገንዘብ ጠር የሆኑ ሰው ወደ ዋርነር መተላለፉ በእርግጠኝነት ፊፋ ውስጥ ከባድ የገንዘብ ችግር እንዳለ ያሳያል። ቀደም ሲል በዜናውም ተነቧል። ፊፋ ከፍተኛ ችግር ውስጥ ይገኛል። በተለይ ስልጣን የለቀቁት ሴፕ ብላተር አወቅኳቸው አየህ ወበስ እሳቸውን በተመለከተና በጠቅላላ ፊፋ ዙሪያ ስላለው ጉዳይ አቶ ታደለ ይድነቃቸው ተሰማ አስተያየት ሰጥተውናል። ከዛ ላይ ነው የቀነጨብ ነው። አሁን የዕለቱ አብይ ርዕስ የኢትዮጵያ መንግስት ባለፈው አመት ከናይሮቢ አፍኖ ወስዷቸው ነበር ያላቸው ሁለት ተደራዳሪዎቹ ከትናንት በስቲያ ሰኞ መለቀቃቸውን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አስታወቀ። እነዚህ ከአንድ አመት ከአራት ወራት በኋላ የተለቀቁት ሁለቱ የግንባሩ ባለስልጣናት ሱሉብ አህመድና አሊ ሁሴን የሚባሉ ሲሆኑ ሁለቱም አሁን ከቤተሰቦቻቸው ጋር በጤና እንደሚገኙ የግንባሩ የስራ አስፈጻሚ ኮሚቴ አባልና የኢንፎርሜሽን ቢሮ ኃላፊ ማምሻውን ለቪኦኤ ገልጸዋል። ሰዎቹ የተለቀቁት በኬንያ መንግስትና በሌሎችም አለም አቀፍ ጥረቶች መሆኑን አቶ ሀሰን ገልጸዋል። አንድ የኢትዮጵያ መንግስት ባለስልጣን ቀደም ሲል ለቪኦኤ ሰጥተውት በነበረ መግለጫ ሰዎቹ እጃቸውን በገዛ ፈቃዳቸው ሰጡ እንጂ በክሱ ላይ እንደሚባለው አፈና ወይም ጠለፋ ተካሂዶባቸው አይደለም ብለው ነበረ። አቶ ሀሰን አብዱላሂን ያነጋግራቸው ሶሎሞን አባተ ነው። አቶ ሀሰን የኦብነግ ባለስልጣናቱን መለቀቅ ሁኔታ ያብራራሉ። እንደሚታወቀው እነዚህ ሁለቱ የኦገረን ቢራ ነጻ አውጪ ግንባር ድርድር መጥተው ነበረ ናይሮቢ። በኢትዮጵያ ሰላዮች ቡድን ታግቶ ወደ ባልታወቁበት ቦታ ታስሮ እንደነበረ ይታወቃል። ከአንድ ዓመት በላይ እና ከትናንትና ውሪያ ጁን አንድ ላይ ሰኞ እለት የኢትዮጵያ ሰላዮች ወደ ቦርደር በማምጣት ነው እነዚህ ሰዎች ኃላፊዎቻችን የተለቀቁት ከእዛ በኋላ ነው። ከኛ ጋር ግንኙነት አድርገን እነሱ ይዘናቸው ወደ ናይሮቢ የመጣ ነው እና አሁን ጤናቸው በጥሩ ሁኔታ ነው የሚገኙት። ከቤተሰቦቻቸው ጋር ተቀላቅለውን አሁን የሚኖሩት ናይሮቢ። የት ነው የተለቀቁት እነዚህ ሰዎች ለመሆኑ? በኢትዮጵያና በኬንያ ድንበር ነው። የተለቀቁት የት ነው፣ በትክክል እዚህ ቦታ የሚሉኝ አለ? በኢትዮጵያ በኩል ነው በኬንያ በኩል ነው የለቀቋቸው? በኬንያ በኩል እንዴት ነው የተለቀቁት? ምን አሏችሁ? እኛ የወደን ብሔራዊ ነጻዎች ግንባር ከኢትዮጵያ ጋር የሰላም ድርድርን በኬንያ አገር ከአሁን በፊት ሁለት ጊዜ እንዳደረጉ ይታወቃል። በኬንያ አደረግን ነበረ ዝግሩ የተጀመረው እና እነዚህ ሁለት የወገደን ብሔራዊ ነጻ አውጪ ግንባር ኃላፊዎቻችን ደግሞ ከሀገር ውስጥ ወጥተው ነበረ ለዚህ ጉዳይ ድርድሩ እንዲሳተፉ የመጡት እና እነዚህ ኃላፊዎቻችን ከታገቱ በኋላ በኬንያ በኩልም ዲፕሎማሲ ሪፈርት እያደረጉ ሌሎችም ኢንተርናሽናል ኮሚኒቲ የዓለም አቀፍ ህብረተሰብም በኩላቸውን አስተዋጽኦ የከፈሉ ኃላፊዎቻችን እንዴት እንደምንለቀቁ ከአንበፊትም ጊዜ ተደራድረው ተነጋግረው ነበረ እና እስከ ኬንያ ፕሬዚደንት ድረስ ሁኔታው ደርሶ ኢትዮጵያ ፕራይም ሚኒስትር ጋር ተነጋግረው ነበረ፣ ስለዚህ ጉዳይ በዚህ በዚህ ምክንያት ነው። በዲፕሎማሲ ፍርት ነበረ የተለቀቀው። አቶ ሐሰን ለመሆኑ እነዚህ ሰዎች በመደበኛነት የሚኖሩበት ቦታ ይታወቃል ወይ? መግለጽ ይቻላል ሴኩሪቲ ጉዳይ ስለሆነ እዚህ ቦታ ይኖራል ብዬ ለመግለጽ ለመቆጠብ እወዳለሁ። ግን ከኢትዮጵያ ውጭ ነው የሚኖሩት። አዎ ከኢትዮጵያ ውጭ ነው የሚኖሩት። አቶ ሀሰን ያን ጊዜ ከአንድ ዓመት በፊት ሰዎቹ መጠለፋቸውን ባሳወቃችሁበት ጊዜ የኢትዮጵያን ባለስልጣናት አነጋግረን ነበርና ሰዎቹ እጃቸውን ራሳቸው ናቸው የሰጡት ሄደው ለኢትዮጵያ መንግስት ባለስልጣናት ለሶማሌ ክልል ባለስልጣናት ብለውን ነበረ። አሁን ከተለቀቁ በኋላ ምንድን ነው የነገሯችሁ ለእናንተ? ከነሱ የሰማናቸው ምንም ነገር የለም። ግን እንደምታወቀው ከአሁን በፊትም እንደሰማነው ሶስት የተለያዩ የሚያምታቱ አስተያየት ንግግሮች ነበረ። ከኢትዮጵያ መንግስት ከአን በፊት የተሰማ አንደኛው ይሄ እንዳልከው እነሱ ራሳቸው ነው እጃቸውን የሰጡት ነው። ሌላው ደግሞ የክልሉ ዋና አስተዳዳሪ እኛን ነበረ የጠልፈናቸው ብሎ በሬዲዮና ጋዜጣቸው ላይ ሲናገረው ነበረ። ሶስተኛው ደግሞ እነሱ ራሳቸው በማዕከላዊ መንግስት ታግቶ እንደተወሰኑ ነው የተነገረው። ናይ ሉ የሚያንሳታ ኢንፎርሜሽን ነበር የሚሰጡት፣ መረጃ ማለት ነው። ትክክል አለመሆኑ ደግሞ በተከሰተ ሁኔታ ላይ ለመረዳት ይቻላል። እነዚህ ሰዎች ከፍላጎታቸው ውጪ ተወስደው ነበረ ታግቶ በኢትዮጵያ በተለይም በጦር ኃይል ሰላዮች ቡድን ታግቶ ነበረ የተወሰዱት፣ እና በዚህ ምክንያት ነው አሁን የኬንያ መንግስት ጣልቃ ገብቶ በሰላም ተደራድሮ እነዚህ አላፊዎቻችን ወደ ገበታቸው እንዲመለሱ እና ወደ ታገቱበት ቦታ እንዲመለሱ የተጠየቁት። እናንተ አላገኛችኋቸው ማለት ነው? እንደ ኦብነግ ባለስልጣናት አግኝታችሁ እነዚህን ሁለት ሰዎች አቶ ሱሉብ አህመድን እና አቶ አሊ ሁሴንን አግኝታችሁ አላነጋገራችኋቸውም? አነጋግረናችኋል። እና ስለተፈጠረው ስለነበሩበት ሁኔታ የነገሯችሁ ነገር አለ? የት ነው የተቀመጡት? ከእናንተ ጋር ከተለ ያዩ በኋላ ወይም እንዳላችሁት ከናይሮቢ ተጠልፎ ከተወሰዱ በኋላ በምን ሁኔታ ውስጥ ነበር ያሉት? ምን ተደረጉ? ያልታወቀ ቦታ ነበር የተወሰዱት እና እስካሁን ድረስ ቦታው የት እንደሆነ አይታወቅም። ግን ደብረዘይትና አዲስ አበባ መሀል አካባቢ ነው ነበር የተያዙት። ግን ይህንን ቦታ ብሎ መጥቀስ ያስቸግራል፣ ምክንያቱም ለእነሱ እራሳቸው አካባቢውን ስለማያውቁት፣ ያልታወቀ ቦታ ነው የተወሰዱት። በምን ሁኔታ ነበር ተይዘው የቆዩት? የነገሯችሁ ነገር ካለ ይሄ እንኳን ዝርዝር ለመስጠት ለመቆጠብ እወዳለሁ፣ ምክንያቱም የሴኩሪቲ ጉዳይ እና የጤንነት ጉዳይ ሁሉም የሞራል ጉዳይ ስለሆነ እዚህ ለመዘርዘር አሁን ለመቆጠብ ይወዳለሁ። ግን አሁን ለወረፊቱ ሁኔታዎችን በዝርዝር ለማውጣት እንፈልጋለን ግን አሁን ከዚህ ለመቆጠብ ይወዳሉ እና ምንም ደረሰብን ያሉት ነገር ወይም እነ ገሌ አነጋግረውናል፣ በዚህ ሁኔታ ተነጋግረናል ያሏችሁ ነገር የለም ወይስ ምንድን ነው ምክንያታችሁ ማትናገሩበት? አሁን እነሱ ያሉት ከኢትዮጵያ ውጪ ነው ከኢትዮጵያ ውጭ ነው ያሉት ግን የተለቀቁት ከሶስተኛ ስለሆነ ማለትም ኬንያና ሌሎችም ሀገሮች ስለተሳተፉ ይህ ሁኔታ ግጭት ሊፈጠር ይችላል ብለህ ነው? ከእኛ ጋር ሳይሆን ከነዚህ ዲፕሎማሲያዊ ፈሲ አድርገው ኃላፊዎቻችን እንዲፈተው ጥረት ያደረጉ ሁሉ ቅር ስለሚላቸው ነው። አሁን ሁኔታዎቹን ካጣራን በኋላ አሽቀዳድመን ለመነጋገር አንችልም። ምክንያቱም ካጣራን በኋላ ነው ይህ ሁኔታ ለእናንተም ሆነ ለሌላ ሚዲያዎችን ጋዜጣዊ መግለጫ የምንሰጠው እንጂ ሁኔታው ገና ሳይጠራ ይህ ተደርጓል ብለን ለመናገር ያስቸግራል። ግን ቢያንስ ቢያንስ በአካል ደረጃ እንደዚህ ስታያቸው በቁመናቸው ላይ የደረሰ ችግር ወይም የተፈጠረ ለውጥ ታያላችሁ በፊት ከነበሩበት ሁኔታ። እንዲሁም አቶ ሐሰን እነዚህ ሰዎች በአሁኑ ጊዜ ለመገናኛ ብዙሀን መግለጫ ሊሰጡ አይችሉም እንዴ? እኔ ላናገራቸው አልችልም? አንደኛቸው ነው ወይም ሁለቱንም እስቲ ከነሱ ጋር ተነጋግሬ ሁኔታውን ካጠራው በኋላ ያው መልስ መስጠት እንችላለን። ከኢትዮጵያ ጋር ያላችሁ ግንኙነት በአሁኑ ሰዓት ምን ይመስላል? ከመንግስቱ ጋር የሰላም ድርድር በናይሮቢ ላይ ተነጋግረን ነበረ። አንደኛ ዙር፣ ሁለተኛ ዙር እና ሶስተኛ ዙር ላይም ቅድመ ሁኔታዎችን እንዳይፈጠሩ እና ለሶስተኛ ዙር ዝግጅት እየተደረገ መሆኑን ይታወቃል እና በአሁኑ ሰዓት የኢትዮጵያ መንግስት በምርጫ ቢዚ ስለሆኑ ለወደፊቱ ምናልባት ሁኔታዎችን ከተመቻቹ እና አንዳንድ ነጥቦችን ከተስማማንበት የሰላም ድርድሩ ሊቀጥል ይችላል ብለን ነው ምናምን ነው። እናንተ በእናንተ በኩል ዝግጁ ናችሁ ለመደራደር ለመስማማት? የድርጅታችን አርማ እንደሚያሳየው በእስክርቢቶ ነው እና ጠመንጃችንም ይዘን በሀገር ውስጥ የወደን ሀገር የጦርነት ቀጠና ስለሆነ ምንጊዜም ጊዜም ውጊያ አለ። ያው በእስክርቢቶን በኩልም ወይ በዲፕሎማሲ በኩልም እየሰራን ስለሆነ እኛ ሁል ጊዜም ዝግጁ ነን። የኢትዮጵያ መንግስት ዝግጁ ከሆነ እኛም ዝግጁ ነን። ይህ ወደንም የፖለቲካና ማህበራዊ ችግሮችንም በ ጠረጴዛ ዙሪያ ሆነ የምንፈታ ከሆነ ያው እኛ በደንብ ነው የሚቀበለው። አቶ ሀሰን እንግዲህ ሰሞኑን ደግሞ ከአቶ ሱሉብ አህመድና ከአቶ አሊ ሁሴን ጋር መወያየት የምንችልበትን መድረክ ያመቻቹልናል ብዬ ተስፋ አደርጋለሁ። ቀደም ሲል በገለጹልኝ መሰረት፣ ለዛሬ ግን ለጊዜውና ለማብራሪያው በጣም አመሰግናለሁ። እኔም የተሰጠኝ ድል አመሰግናለሁ። ያው ሁኔታውን አመቻችተን ቶቻችን ለመነጋገር እንደሚችሉ ያው ዝግጅት እናደርጋለን። ደህናም እሺ፣ ጊዜ ስጥልኝ ለላቸው። ደህናም ሀገሬ እንደ አውሮፓ አቆጣጠር በ2010 የተካሄደውን የዓለም እግር ኳስ ዋንጫ ለማዘጋጀት ስትል ለፊፋ ጉቦ አልሰጠችም ሲሉ የደቡብ አፍሪካዊ ስፖርት ሚኒስትር አበክረው አስገነዘቡ። በአሁኑ ወቅት ድርጅቱ በሙስና ቅሌት በተወጠረበት መካከል ሥልጣናቸውን በገዛ ፈቃዳቸው የለቀቁትን ፕሬዝዳንት እንደሚያደንቁም ሚኒስትሩ አክለው ተናግረዋል። አኔታ ፖል ከጆሃንስበርግ ያደረሰችን ዘገባ አለ ሶሎሞን ክፍሌ ያቀርበዋል። የፊፋው ፕሬዚደንት ሴፕ ብላተር ትላንት ማክሰኞ ስልጣን እንደሚለቁ ሲያስታውቁ የዩናይትድ ስቴትስ ህግ አስከባሪ ባለሥልጣናት እርሳቸው ፌዴራል መንግሥቱ የጀመረው የሙስና ወንጀል ምርመራ ትኩረት ጥሎባቸዋል ሲል ከሰጠው መረጃ ጋር ተገጣጥሟል። ባለፈው ሳምንት የዩናይትድ ስቴትስ ፍትህ ሚኒስቴር በፊፋ ባለሥልጣናትና የስፖርት ኃላፊዎች ላይ ክስ መስርቶ 14 ሰዎችን አስሯል። የቀረበባቸው ክስ ከ150 ሚሊዮን ዶላር በላይ ጉቦ ወስደዋል የሚል ነው። ዛሬ የደቡብ አፍሪካው ስፖርት ሚኒስትር ፌኪሌ እምባሉላ ጆሐንስበርግ ውስጥ ሲናገሩ ብላተርን፣ አወድሰው ሴፕ ብላተር ለረጅም ዓመታት ከአፍሪካ እግር ኳስ ባለሥልጣናት ድጋፍ ነበራቸው ብለዋል። ሰብ ብላተር በቅዱ ውስጥ የነበሩ አይመስለኝም። ነገር ግን የእርሳቸው በዚህ መልክ መለየት ያሳዝናል። እንደሚመስለኝ ደግሞ ብላተር የዓለም እግር ኳስ ዋንጫ ውድድርን ወደ አፍሪካ በታሪክ ለመጀመሪያ ጊዜ እንድናመጣ ስለረዱን ለተጫወቱት ሚና ሁሌም ሲታወሱ ይኖራሉ። እምበሉ ለአክለው ግን ደቡብ አፍሪካ ብዙ ትርፍ የሚያስገኘውን የዓለም እግር ኳስ ዋንጫ ውድድር ለማስተናገድ ገንዘብ በጉቦ መልክ ከፍላለች የሚለውን በዩናይትድ ስቴትስ የቀረበ ክስ ሙሉ በሙሉ ውድቅ አድርገዋል። የተከፈለው አስር ሚሊዮን ዶላር እግር ኳስን በታዳጊ ሀገሮች ለማበልጸግ በታቀደ የተሰጠ ሕጋዊነትም ያለው አሰራር ነው ሲሉ አብራርተዋል። ኤፍቢአይን ጨምሮ ለማንኛውም ወገን ክፍያው ጉቦ አለመሆኑን ለማስረዳት ተዘጋጅተናል። በፈለጉበት ጊዜ መምጣት ይችላሉ። ዝግጁ ነን ቡጢኛውን ፍሎይድ ማይዌዘርን ለማየት ወደ አሜሪካ በቅርቡ ስለመሄድም በመንገድ ሊያገኙኝ ይችላሉ። ገንዘቡ እንዴት እንደ ተላለፈ ልገልጽላቸው ዝግጁ ነኝ። ለምን እንደ ተከፈለ ጭምር አስረዳቸዋለሁ። ስለዚህ ልናስረዳቸውና ጉቦ አለመሆኑን ልናሳምናቸው ተዘጋጅተናል። የስዊዘርላንድ ባለሥልጣናት በበኩላቸው በ2018 ሩሲያ፣ በ2022 ኳታር የዓለም ዋንጫን ለማዘጋጀት ዕድሉ የተሰጣቸው ጉቦ በማቀበላቸው መሆን አለመሆኑን እየመረመርን ነው ብለዋል። ሰለሙን እናመሰግናለን። ቀጥሎም ያለው የስፖርት ነገር ነው። እንግዳ አሉ አይደለም፣ የሚተነትኑ ይህንኑ ጉዳይ። እንግዳዬ በስፖርት ቤተሰባቸው የሚታወቀው የአቶ ይድነቃቸው ተሰማ ልጅ አቶ ታደለ ይድነቃቸው። አቶ ይድነቃቸው ማን እንደሆኑ ማብራራት የሚያስፈልግ አይመስልም። የእግር ኳስን አውቆ አቶ ይድነቃቸውን ማያውቅ የለምና። በቅድሚያ አመሰግናለሁ አቶ ታደለ ሂድነቃቸው የእግር ኳስ ነገር ሲነሳ እንግዲህ የድነቃቸው ቤተሰብ በቅድሚያ ይጠራልና የፊፋን ጉዳይ በተመለከተ ወደ እርስዎ የደወልነው ነው ለዚህ ነው ስለ ትብብሯ አመሰግናለሁ አስቀድሜ እኔ ነኝ እጅግም አመሰግነው የድነቃቸውንም በዚህ አጋጣሚ ለሁልጊዜው ስላስታወሳችሁት በጣም አመሰግናለሁ መልካም የፊፋው ፕሬዚዳንት ለአምስተኛ ጊዜ አይመረጡም ወይም አይወዳደሩም ሲባል እንደውም ውድድር ውስጥ ገብተው ወዲያው አሸንፈው ደግሞ እንደገና ወሬው ሳይጣጣም እና በደም ሰው እንትን ሳይል ከስራቸው ለቀቁ። አሁን እንደውም መጨረሻ ላይ ዛሬ ያነበብነው ዜና በሙስና እንደሚጠረጠሩና ምርመራ እየተካሄደባቸው እንደሆነ ነው። እና በአጠቃላይ ይህን ሁኔታ እንዴት ያውታል? አቶ ታደለ፣ እኔ መጀመሪያ ላይ እውነቱን ለመናገር የኤፍቢአይ ጉዳዩ መግባት ቅር አሰኝቶ ነበር። በብዙ መልኩ ስለሚተረጉ ፊፋ ነጻ ድርጅት ነው እንደምታውቁት፣ በአገራት እንኳን በፌዴሬሽኖቻቸው ጉዳዮች ጣልቃ መግባት አይችሉም። በዚህ ምክንያት ትንሽ ቀር ብሎ ነበር፣ ግን በኋላ ላይ ሳየው በተለይ ትናንት የወጣው የአስር ሚሊዮን ዶላር ከፊፋ ወደ ደቡብ አፍሪካ ከደቡብ አፍሪካ እጅግ በፊፋ ውስጥ ታዋቂ የገንዘብ ጠር የሆኑ ሰው ወደ ዋርነር መተላለፉ ከፍተኛ ጥርጣሬ፣ ጥርጣሬ ሳይሆን በእርግጠኝነት ፊፋ ውስጥ ከባድ የገንዘብ ችግር እንዳለ ያሳያል። ሙስና መካሄዱም ማለት ነው። ብላተር አስር ሚሊዮን ዶላር ከፊፋ ሲወጣ አላወቁም ብሎ ለማመን ያስቸገራል ካላወቁም ችግር አለ፣ ካወቁም ችግር አለ። በሁለቱም ምክንያት እንትን ማድረጋቸው የስራ መልቀቂያ ማቅረባቸው ለእኔ ትክክለኛ ውሳኔ ነው። እንደውም ፌስቡኬ ላይ ወዲያው ነው ብራቮ ብላተር ብዬ የጻፍኩት። ምክንያቱም እስከዚህም ድረስ መግፋት አልነበረባቸውም። እንዲህ ያሉ ችግሮች እንዳሉባቸው ካወቁ ሲያውቁ ደግሞ ወዲያውኑ መውጣታቸው ፊፋ ላይ ሌሎች የተወሳሰቡ ችግሮች ከመፈጠራቸው በፊት መሆኑ በጣም ጥሩ ነው። ይሄ ሁኔታ ግን የት ድረስ ሊሄድ ይችላል? በነገሮ ላይ ደቡብ አፍሪካ እጅ የለበትም ብለው ባለስልጣኖቹ ደጋግመው ይናገራሉ። የሚኒስትሩ እንደውም ተናግረዋል፣ ግን ሙስና እስከተፈጸመ ድረስ ደግሞ ኤፍቢአይ መግባቱም ምናልባት እርስም ቅር አስተኝቶ የነበር ብለዋል። መጀመሪያ እንዲያውም በኢትዮጵያ አንዳንድ ሰዎች ጋር ስደውል ይሄ እንደው የምዕራባውያን እጅ ነው እንጂ ሰውየው እዚህ ደረጃም የሚጠረጠሩ አይደሉም ብለው በእሳቸው ላይ የሚካሄደውን ምርመራ የሚቃወሙ ሰዎች እንዳሉ አቃለሁ ሰምቻለሁ። እና የት ድረስ ሊሄድ ይችላል ይሄ ምርመራ? ምን ይሆን መጨረሻው? አሁን ካለው ሁኔታ በአጠቃላይ ደቡብ አፍሪካ ብትሆን በወንጀል ውስጥ እንዳለች መካድ የምትችል አይመስለኝም። ብትክድም ብዙ አያስኬዳትም። ብላተርም ቅድም እንዳልኩት ነው። ካላወቁም በብቃት ማነስ መውረድ አለባቸው፣ ካወቁም በወንጀል ውስጥ ተሳታፊ ናቸው እና መቆሚያ የሌለውና አጠቃላይ ስራ አስፈጻሚ ኮሚቲ ከፍተኛ ችግር ውስጥ ያለ ነው የሚመስለኝ። ደቡብ አፍሪካ ግን ለምን ነጻ አያወጣትም? ምንም አልፈጸምኩም ብለው ደጋግመው ከተናገሩና እንደቀረበባ ወይም እጃቸው እንዳለበት መረጃ ካልቀረበ ምን ይሆናሉ? አይቀርላትም ስላሉ ችግር አለ፣ ችግር አለ። አስር ሚሊዮን ዶላር ደቡብ አፍሪካ ከፊፋ ተቀብላ ወደ ሌላ በሷ ደረጃ ወዳለኝ፣ እንደውም ያ ገንዘብ ለአንድ ኮንፌዴሬሽን ነው የተላከው ለኮንፌዴሬሽን መልአክ ከተፈለገ ፊፋ በቀጥታ ለኮንፌዴሬሽኑ መልአክ አለበት። ለምንድን ነው ደቡብ አፍሪካ አቀባባይ የሆነችው? ይሄ እንደ ገንዘብ ሎንድሪንግ አይነት ነገር ነው። ፊፋ ለጃክ ወርነር እኔ አልሰጠሁም ለማለት ደቡብ አፍሪካን እንደ አቀባባይነት ተጠቅሞባታል። እኔ እንደውም ዛሬ የደቡብ አፍሪካው የኦርጋናይዚንግ ኮሚቴ ቼር ማን የነበረ ዳኒ ጆርዳን አለመቅረቡ ራሱ ግልጽ ምልክት ነው፣ ግልጽ ምልክት ነው። የግድ መገኘት ነበረበት። ያን ገንዘብ አቀባብለዋል። እንግዲህ ወርነር ከዛን ጊዜም በፊት ጀምሮ ተጠርጣሪ ናቸው። ለዛ ሰው ፊፋ መላክ ስላልፈለገ ደቡብ አፍሪካን ተጠቅሟል። ደቡብ አፍሪካ ለኮንካካፍ ያን አይነት ገንዘብ የምትረዳበት የገንዘብ አቅሙም የላትም። ምክንያቱም የላት እና ይሄን ሊገሲ የሚባለው ነገር ሊጋሲ እኮ አይገዛም። ፊፋ ውስጥ አፍሪካ ያላት መብት አፍሪካ የዓለም ዋንጫን ለማዘጋጀት ያላት መብት የሚገዛ መብት አይደለም። በብዙ ትግል የተገኘ መብት ነው። እንደው በአጠቃላይ እኔ አቶ አዲስ ባለፈው ሳምንት የነበረኝና በዚህ በአሁን ያለውት አስተያየት አንድ አይደለም። አመለካከት ፍጹም የተለያየ ነው። ከፍተኛ ሁሉንም የሚያነካካ ችግር እንዳለ ነው። ትናንትና ደግሞ ከብላተር አነጋገር አንድ እየወሰድኩት ነጥብ ምንድን ነው፣ እንግዲህ እንደምታውቁት የዚህ የፊፋ አወቃቀር የፊፋ ስራ አስፈጻሚ ፕሬዚደንቱን የሚመርጠው ጠቅላላ ጉባኤው ነው። የፊፋን ስራ አስፈጻሚ አባላት ግን የሚመርጧቸው አህጉራዊ ኮንፌዴሬሽኖች ናቸው። እና የፊፋ ፕሬዚደንት እነሱ ላይ ነው የሚተማመነው። ብላተር ትናንት አንድ የጠቆሙት ነገር ኮንፌዴሬሽኖቹ ተጽዕኖ እንዳደረጉባቸው ነው። እና ይሄ ዲፕሩትድ ሪስትራክቸሪንግ ያሉት ስር ነቀር የሆነ የለውጥ ስራ በፊፋ ስራ አስፈጻሚ ኮሚቴ ላይ ያሉት ከዛ ጋር የተያያዘ ነው። እና ብዙ ተጽዕኖ እንደነበረባቸው በግልጽ ታይቷል እንደውም ሰሞኑንም በተከታታይ የሚያወጡ ይመስለኛል እንግዲህ ሁኔታውን እየተከታተልን እንደዚሁ መልሰን እናገኘታለን። አቶ ታደለ ይድነቃቸው በጣም አመሰግናለሁ፣ ስለ ጊዜዎ ደህና ግንዛቤ አድማጭ ያገኛል። እንቀጥልበታል፣ ሌሎችም የስፖርት ሰዎች እያናገርን የህዝብ አስተያየትም እየሰበሰብን ነው። ለዛሬው እግዚአብሔር ይስጥልኝ። እኔም እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ አቶ አዲስ ወደ ቀጣዩ ዘገባ ስናልፍ ደግሞ ፕሬዚደንት ባራክ ኦባማ የዩናይትድ ስቴትስ የህግ አውጪዎች ምክር ቤት ያሳለፈውን የግለሰቦች የቴሌፎን መረጃ መሰብሰብ እንዲቆም የሚያደርግ ህግ አጽድቀዋል። የዩናይትድ ስቴትስ መንግስት የአሸባሪዎችን ጥቃት ለመከላከል በታለመ እርምጃ መጠነ ሰፊ የስልክ ጥሪ መረጃዎችን የሚሰበስብበት መርሃ ግብሩ እንዲያበቃ የሚያደርገውና ምክር ቤቱ ያጸደቀው ይህ ህግ ከዚያ ቀደም ብሎም የተወካዮች ምክር ቤት በተመሳሳይ ያሳለፈው ነው። ዝላቲ ካሆክ ያጠናቀረችው ዘገባ እንደሚያመለክተው የዩናይትድ ስቴትስ ምክር ቤት በህጉ ረቂቅ ላይ ውሳኔውን ያጸደቀው ቀደም ሲል የነበረው ህግ የተፈጻሚነት ጊዜው ካበቃ ከሁለት ቀናት በኋላ ነው። ዝርዝሩን አሉላ ከበደ ያቀርባል። ዩኤስኤ ፍሪደም አክት የሚል መጠሪያ የተሰጠው አዲሱ ህግ የብሔራዊ የጸጥታ ድርጅት የአሜሪካውያንን የስልክ ጥሪ መረጃዎች በማሰባሰብና በዚህም አሰራር ዛሬ በሩሲያ የተሸሸገው የቀድሞ ኮንትራት ሰራተኛው ኤድዋርድ ስኖደን ባጋለጠው እጅግ መጠነ ሰፊ የክትትል መረብ ማብቂያ የሚያበጅ ነው። ፕሬዚዳንት ባራክ ኦባማ በፊርማቸው ያጸደቁት አዲሱ ህግ የስልክ ጥሪዎችን መረጃ የማሰባሰቡን ስራ ከዩናይት ስቴትስ መንግስት እጅ ወደ ቴሌፎን ኩባንያዎች እንዲዘዋወር የሚያደርግ ነው። በምክር ቤቱ የሪፐብሊካን ፓርቲው ከፍተኛ አመራሮች አንዳንዱ ውሳኔውን አጥብቀው ተቃውመውታል። ህጉ የአሜሪካውያንን የግል መረጃና ገመና አጠባበቅ የሚያጠናክር አይደለም። የተዋጊዎቻችንን አንድ መሳሪያ ከእጃቸው በማውጣት የአገሪቱን ደህንነት ጥበቃ ግን ያለ ጥርጥር ለአደጋ ያጋልጣል። እንደኔም እምነት በጣም ትክክል ባልሆነ ሰዓት የተፈጸመ ነው። የአዲሱ ህግ ተፈጻሚነት ካገኘ በኋላም መንግስት የአንዳንድ የቴሌፎን ጥሪዎችን መረጃዎች ማግኘቱን ግን ይቀጥላል። የተወደወሉትን የስልክ ቁጥሮች እለትና ምልልሶቹ የወሰዱትን ጊዜ የተመለከቱ መረጃዎች ያካትታል። የስልክ ምልልሶቹን ይዘት ግን አይጨምርም። አንዳንድ የመገናኛ ብዙኃን ታዲያ አዲሱን ህግ ዛሬ በሩሲያ ተሸሽጎ የሚገኘው ስኖደን ከድል የሚቆጠር ነው ያሉ ነው። ስኖደን ራሱም በትላንትና ዕለት ለዓለም አቀፉ የመብቶች ተሟጋች ድርጅት አምነስቲ የለንደን ቢሮ በትላንትና ዕለት በሰጠው የስልክ አስተያየት በስልክ ጥሪዎቹ ላይ የሚደረግ ክትትል የሽብር ጥቃትን ለመከላከል አይረዳም ባይ ነው። በመጨረሻው ይህ ሁሉ የስራ ኃላፊነት ከትከሻቸው የወደቀ እኔን መሰል ግለሰቦች በየቀኑ ወደ ቢሮቸው በመሄድ ከአንድ ቀን በፊት ወይም በቀደመው ሳምንትና ወር የተደረጉ የስልክ ጥሪዎችን ለመከታተልና ለመርዳት ስንሞክር የፈለግነውን መረጃ ሁሉ ብንሰበስብ ልንረዳ የምንችለው ያለመኖሩን ፈጥነን እንገነዘባለን። ይሁንና ተፈጻሚነቱ የተረጋገጠ ሕግ በሌለበት ክትትልም የለምና። ያ ይመስላል። አንዳንድ የሪፐብሊካን ፓርቲ አባላት ተደራድረው እንዲስማሙ ይወሰኑበት። በንደራሴዎች ምክር ቤት የዲሞክራቲክ ፓርቲ አባላት ግን በአንጻሩ ሕጉን ይከላከላሉ። የሕግ አርቃቂዎች ምክር ቤት ያሳለፈው ይህ ዩኤስኤ ፍሪደም አክት የሚል መጠሪያ የተሰጠው አዲስ ሕግ በረጅም ጊዜ ድርድር የተደረሰበት ቁጥብና በብዙ መግባባት የተገኘ ውጤት ነው። የክትትል ስራዎችን የሚያካሂዱ ዋና ዋና መስሪያ ቤቶችን አሰራር በእጅጉ የሚፈለጉ የማሻሻያ ለውጦችን በማምጣት የመንግስትን ተጠያቂነት በማሳደግ የሀገራችንን ደህንነትና የአሜሪካውያንን መብት መጠበቅ የሚያረጋግጥ ነው። የምክር ቤቱን ውሳኔ ድምፅ ተከትሎ በትላንትና ዕለት በፊርማቸው ያጸደቁት ፕሬዚዳንት ባራክ ኦባማ በበኩላቸው በሰጡት አስተያየት አዲሱ ህግ የዜጎችንም መብት የብሔራዊ ደህንነትን መጠበቅ ያረጋግጣል ብለዋል። ኦባማ አክለውም የህጉ መጽደቅ በብሔራዊ ደህንነት ፕሮግራሞች ላይ ሕዝቡ የሚያሳድረውን አመኔታም ያጎለብታል ባይ ናቸው። ክቡራንና ክቡራት አድማጮች እስከ ምሽቱ አራት ሰዓት ፕሮግራማችን መተላለፉን ይቀጥላል። እናንተም አብራችሁን ቆዩ። ስልክ የደወላችሁ አስተያየት የሰጣችሁ አድማጮች አላችሁ፣ ከወዲሁ እናመሰግናቸዋለን። ለዛሬ ያዘጋጀናቸው አሉ፣ እነሱን እናደምጥ። ጤና ይስጥልኝ። ቢዎች እንደምን አላችሁ? ደህና ናችሁ ወይ? ትናንትና ስለ ምርጫው ያደረጋችሁትን ውይይት ሰምቼ ነው እና አንድ ነገር አስደንቆኝ ነው ለመደወል የፈለግኩት ይኸውም ከተሳታፊዎቹ አንዱ እዚያውንም ህጄ በቅርብ ጊዜ ነው የመጣሁት በምድር ላይ ያለውን ሁሉ አይቻለሁ። ስለዚህ ህል የተመረጠው በትክክለኛ መስመር ነው። ሁሉም ነገር ከሱ የሚመጣው ነገር የተስተካከለ ስለሆነ ህዝቡ ወዶት ነው የመረጠው ብለው አነጋገራቸው በጣም ደንቆኛል። እና የተወያይቼ ነበር ከአንዳንድ ሰዎች ጋርም ብለዋል። ስለዚህ እሳቸው ያገኟቸው ሰዎች በተጠቃሚዎቹ ነው ወይስ ሌላውን እንትናውን ህዝብ ሁሉ አነጋግረው ነው ይህንን ሀሳብ ለህዝብ ለመናገር የፈለጉት እና በዚህ ተደርጌ ነው። አመሰግናለሁ። ቪኦኤ በለውኔ ከካናዳ ሄኖክ አንድ ለአምስት የተባለው የኢህአዴግ እንደሚያደራጅ ጥሩ አርገው ገልጸዋል። አንድ ለአምስት ምን እንደሆነ ሁሉ ተናግረዋል። ነገር ግን በዚህ መንገድ ህዝብን ማደራጀት ማለትም አንድ ለአምስት እያሉ ማደራጀት ህገወጥ ነው ወይስ አይደለም? ህገወጥ ከሆነስ እንዴት ለምን ህገወጥ ካልሆነ እንዴት ለምን ተቃዋሚዎቹ ታዲያ በዚህ መንገድ ለምን ህዝቡን ደጋፊዎቻቸውን ለምን አያደራጁም ሄኖክ ተመልሶ ከሆነ ራሱ መግለጫ ቢሰጠን ካልበለዚያ ደግሞ እናንተው ይህንን ብታብራሩልን ህገወጥ ነው አይደለም የምትለው ብቻ ምክንያቱም ተቃዋሚዎቹ አንድ ለአምስት እያሉ እየከሰሩ ስለሆነ ህገወጥ ነው ወይስ አይደለም የሚለው ግራ ገብተናል ወልግር ይስጥልን የደወላችሁልን አድማጮችን እናመሰግናለን። በኢሜይልም ያገኘናቸው አሉ። እኔ ልጅ ሆኜ ይላሉ። እኔ ልጅ ሆኜ አባቴ ለእናንተ ፕሮግራም በአድናቆት ሲናገር ሰማ ነበር። አሁን ዕድሜ 48 ነው። ከ19 ዓመት ጀምሮ በዚያን ጊዜ የኢትዮጵያ ሰራዊት ውስጥ ነበርኩ። የልጅነት ትዝታዎች፣ በድብቅ የምናደምጠው የእናንተ ፕሮግራም ጋዜጠኞች፣ ከድምፃችሁ ጀምሮ ፕሮግራማችሁ ለእኔ የቀረበልኝ የልጅነት ትዝታዎች ናቸው። መቼም የመረሳችሁ ናቸው። አዳነች ፍሳ፣ የአዲሱ አበበ ወዘተረፈ ቆንጅት ማለሽበት አላሉ፣ የዛሬ ስንትና ስንት ዓመት ነጥብ ነጥብ ማድረጋቸው፣ ሌሎቻችሁም እንዲሁ ማለታቸው ይመስለኛል። ያንም ታስፈልጉኝ ነበር፣ አሁንም ታስፈልጉኛላችሁ። በርቱ። ለመረጃ አፍቃሪዎች መፈክሩ እውነት ለመስማት ቪኦኤን አድምጡ ነው። ፈጣሪ ይጠብቃችሁ፣ እግዚአብሔር ስትልን ከአያት መንደር መስፍን አድማሱ ናቸው ይላኩልን፣ አዲስ አበባ። አሜን። ሰላም የአሜሪካ ድምፅ የአማርኛ ክፍለ ጊዜ አዘጋጆች፣ የዘወትር አድማጫችሁ ነኝ። ይህችን ጠቃሚ የመሰለችኝን ሀሳብ ልኬ ላችኋለሁ ሰውን ቅር ያሰኛል ሳትሉ ለአየር እንደምታቀርቡልኝ ተስፋ አለኝ። ምክንያቱም ብዙ ሰው በቅይጥ ቋንቋ ግራ በመጋባት ተማሯል። ጽሁፉን አስፈላጊ በመሰላችሁ መንገድ ለማስተካከል ከፈለጋችሁ ሙሉ ፈቃዴን ሰጥቻችኋለሁ። ያሉን ደግሞ አቶ ፈለቀ ገበያው ናቸው። ኮፒራይት አግኝተናል። ጉዳዩ ወደ አንቺ የሚመጣ ይመስለኛል። በእሁድ ፕሮግራማችሁ ቆንጂት ቃለመጠይቅ ያደረገችላት ስለ እናት ፈንታ ስለ ክብደት መቀነስ ጠቃሚ ነገሮችን አሰምተውናል ብለው ግን ጉራ ማይሌ በዛ ነው። ዝማልሽ እንደ ና ዝማልአልፍዚንብ አስተያየቱ መጀመሪያ ነው። ላንብብ። እሺ፣ ቀጥል አንተ። ነገር ግን ግማሹን በሚባል የምትናገረው በእንግሊዝኛ ቃላት ነው። እነዚህ እዚህ ላይ ሁለት ነገሮችን ላንሳ። አንድ፣ ሁሉም የአሜሪካ ድምፅ የአማርኛ ክፍለ ጊዜ ተከታታዮች እንግሊዝኛ ይችላሉ የሚል ግምት የለኝም። ሁለተኛ የሚያተኩ የሚያኮራውን ቋንቋችንን እኛ ካላከበር ነውና ከሌላ ቋንቋ ጋር እየቀየጥን ከተጠቀምንበት ሌሎች ቢንቁን ማን ይረዳናል? ስለዚህ የአማርኛ ችግር የሌለባቸው ሰዎች እባካችሁ ሌላ ቋንቋ ሳትቀላቅሉ ሀሳባችሁን ግልጥና የእንግሊዝኛ ችግር ያለብን ጠቃሚ ሰዎች ደግሞ ፕሮግራሙን ሲተላለፍ ተጠቃሚ እንድንሆን ላለሁ ይላሉ። ዋናው ነገር ድብልቅ አታርጉ ነው። ልክ ነው። እናመሰግናለን አቶ ፈለቀ። ግን ጉራማይሌ ቢናገሩስ ምን አለበት ለማለት ሳይሆን የእናት ፋንታ በጣም በታዳጊ ወጣትነት እድሜዋ ወዲህ ወደ ዩናይትድ ስቴትስ የመጣችና የምትኖረው የምትሰራው የተማረችውም አዲሱ እኛ እንዳለንበት አካባቢ እንደ ዲሲ መንገድ ላይ ቢያስነጥሰን እረ ይማረ የማረች ልጄ የምንባባልበት እንደዛ አይነት አካባቢ ሳይሆን ቴክሳስ አርሊንግተን የሚባል ከተማ ነው እና ያ ታሳቢ ይደረግላት። ነገር ግን መጣጠር አለባት። እኔም ደግሞ ወቀሳለሁኝ ብዙ አላገስኳት። አይ ጥሩ ነው መቼም፣ በሁሉም ፕሮግራም ያዳ ያጋጥማል አድማጫችን እንዳልሁት፣ ግን በጣም በጣም እኛም ከስር ከስር እየሄድን እናርማለን። ግን ደግሞ እሱን በማረም ጊዜ እንዳንፈጅ እንዲህ አይነት ደግሞ ጠቃሚ እንግዳም ማሸሻ ያስፈልግም። ይሞክሩ ወደፊት፣ ግን እንዳልሽው ጥረት ቢያደርጉ መልካም ነው። ሰዓታችን የገደበን ይመስልናል። ጽዮን እንደምትለው ይሄንን አብቁና ወደ ሁለተኛው አጋማሽ ሂዱ ነው። ሁለተኛውን አጋማሽ ጀመርን። ቀጣዩ ፕሮግራም ዲሞክራሲ በተግባር የግንቦት 16ቱን ብሔራዊ ምርጫ አስመልክቶ ጊዜያዊ ውጤት በሚል በተሰራጨ መረጃ ገዢ ፓርቲ ኢህአደግና አጋር ድርጅቶቹ ከ442 መቀመጫዎች 442 ቱንም ማሸነፋቸው ተገልጧል። የቀሩት የ105 መቀመጫዎች ውጤት ሰኔ 15 ይፋ ይደረጋል ተብሎ ይጠበቃል። ዲሞክራሲ በተግባር ፕሮግራም ዛሬ በምርጫው ዙሪያ ሁለት የተቃዋሚ ፓርቲ መሪዎችን አነጋግሯል። እንግዶቹ አቶ ገብሩ አስራት የመድረክ ሥራ አስፈጻሚ አባል ቀድሞ በገዢው ፓርቲና መንግስት ውስጥ የትግራይ ፕሬዚዳንት መሆንን ጨምሮ በተለያዩ ኃላፊነት ቦታ ያገለገሉ ናቸው። ኢንጂነር ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር። ያዋያቸው የዚህ ፕሮግራም አዘጋጅና አቅራቢ ሶሎሞን ክፍሌ ነው። የመንግስት ምላሽንም ለማካተት ሞክሯል። ወደ ዝግጅቱ። እስቲ ከታወቀው ውጤት እንነሳ። ብሔራዊ ምርጫ ቦርድ ከ442 መቀመጫዎች 442ቱንም ኢህአዴግና አጋር ድርጅቶቹ ማሸነፋቸውን አስታውቋል። ምክር ቤቱ ካሉት አምስት መቶ አርባ ሰባት መቀመጫዎች የአንድ መቶ አምስቱ ገና አልታወቁም ማለት ነው። እናንተ ውጤታቸው ካልታወቁት ውስጥ የምታሸንፉት ወንበር ይኖር ይሆን? አቶ ገብሩን ላስቀድም። እንግዲህ እኔ ስጀምር ዘንድሮ ምርጫ ነበር ለማለት ያስቸግራል። ምርጫ እንዲኖር ተወዳዳሪም መኖር አለበት። የሚወዳደሩበት ሜዳም የተመቻቸና ፍትሓዊ መሆን አለበት። ከዛም በላ ህዙም ይሆን ተወዳዳሪው በነፃነት ሲንቀሳቀስ ነው ምርጫ ለመባል እንጂ ጭራሽ ምርጫ ነበረ ወይ ነው የምለው። አሁንም ከዚህ ተነስቼ የምለው አሁን አሸንፋችኋል ብሎ አንድ ሁለት ወንበር ወይም የተወሰነ ቢሰጥም እኔ ምርጫ ባልነበረበት እንዲሁ መቶ ፐርሰንት ጨርስ የወሰደውን ምርጫ ለየስሙላ ካልሆነ በስተቀር ምርጫ ባልነበረበት ወንበር ቢገኝም እኔ ትርጉም ያለው አይመስለኝም። ምክንያቱም ጭራሽ ጭራሽ የምርጫ ምህዳር ፈጽሞ የጠፋ ስለነበር ኢንጂነር ይልቃል ከቀሩት ገና ውጤታቸው ካልታወቁት መቶ አምስት መቀመጫዎች ሰማያዊ ፓርቲ መቀመጫ ያገኘውን አይ፣ አንደኛ ነገር አቶ ገብሩ ባሉት ነገር ላይ ሙሉ በሙሉ ስማማና ይሄኛውም አንድ መቶ አምስት መቀመጫ እንዳይነገር ያደረገ ምርጫውን ኢህአዴግ መቶ በመቶ በማሸነፉ ከአምስት መቶ አርባ ሰባት አምስት መቶ አርባ ሰባቱንም አገኘው ብሎ መናገር ነውርነቱን እንደው ለመጀመሪያ ጊዜ ኢትዮጵያዊ ጨዋነት ያሳፈራቸው ይመስለኛል፣ የኢህአዴግን ባለስልጣኖች እንዴት ብለን ይህንን ነገር ሰው ፊት ይዘነው እንቀርባለን በሚል እንጂ የቀሩትም የምርጫ ጣቢያዎች ከአዲስ አበባ ውጭ ለሁሉም በየፕሮፖርሽኑ ተሰጥተው በንቃት ይህን ይህን ያህል ፐርሰንት ቀረ እንበል ተብሎ እንጂ ከርቀት ከተለያየ ምክንያት አይደለም። መሀል ካሉትም ክልሎች ዳር ካሉትም ክልሎች ያሸነፉበትን ውጤት በትክክል አግኝተዋል፣ አውቀውታል። በሰኞ ዕለት ጠዋት ጀምሮ ውጤቱ ተለጥፏል። ስለዚህ እዚህ ላይ ምንም ማሻማት አያስፈልግም። አንድ ቦታ ላይ ምርጫ ካለመደረጉ በስተቀር አምስት መቶ አርባ ስድስቱንም መቀመጫ ኢህአዴግ አሸንፏል። ይሄንንም ለመናገር ስላሳፈረው ብቻ አይቀረ እንጂ ይህም ጥያቄ እንዲቆይለት ነው ልብ ተንጠልጥሎ ህዝብም ይህን ነውረኛ ተግባሩን በአንድ ጊዜ ከሚነጋገርበት ይልቅ አንድ መቶ አምስት ድምፅ አለ እዛ ውስጥ ይኖር አይኖር እየተባለ ፈረንጁም አበሻውም ጋዜጠኛውም እየጠየቀ እንዲኖር ለማድረግ ይኸው የማታለሉ ነገርና የውሸቱን ምርጫ በአንድ ጊዜ ከመናገር ይሻላል ተብሎ ታክቲክ እንጂ የምር ምርጫም እንዳልነበረ ውጤቱ መቶ ፐርሰንት የኢህአዴግ እንደሆነ የኢትዮጵያ ህዝብ ሊያውቅ ይገባል። የሚጠበቅ ነገር የለም። ባጭሩ እርስዎ ጋ ልቆይ ኢንጂነር ይልቃል። እናንተ ምርጫው ተጭበርብሯል፣ ውጤቱንም አንቀበልም ብላችኋል። ማስረጃም እንዳላችሁ ነው የምትናገሩት። የሆነ ሆኖ ኢህአዴግ ምርጫ እንዲካሄድ አድርጓል። ምርጫውን ለማካሄድ የተገፋበት ምክንያት ምንድን ነው ትላላችሁ? እንግዲህ ይሄ ህገ መንግስት የሚባል ነገር አምጥተው በተለይም ደግሞ ከኢትዮጵያ ህዝብ በላይ የኢትዮጵያ መንግስት አሁን ባለበት ሁኔታ በጣም ጥገኛና በእርዳታና በእርዳታ በብድር የሚኖር መንግስት ነው ስለዚህ ይሄን ከአምስት ዓመት አንዴ የሚደረገውን በእኛ ወግ በምንለው በፈረንጆች ፎርማሊቲ አሟላሁና ይብዛም ይነስም ይምረርም ይረርም አድርጌያለሁ የሚለውን ነገር እፎይ ለማለት ካልሆነ በስተቀር ኢትዮጵያ ዲሞክራሲያዊ ምርጫ አድርጋለች የሚያስብልም ሳይሆን በኢትዮጵያ ህዝብ መቀለድና ትልቅ ታሪክ ያለውን ህዝብ ወደ መናቅ የደረሰ ነገር ነው እና ለፎርማሊቲና እንደው ተደረገ ለመባል ለወጉ የተደረገ ነገር ነው ለእርዳታና ለብድር ሲባል ማለት ነው። አቶ ገብሩስ እንግዲህ በአሁኑ ጊዜ ወታደራዊ መንግስት ወይ የለየለት እንደ ኮሪያ እና ሌሎች ሰሜን ኮሪያ እና ሌሎች ካልሆነ በስተቀር አምባገነኖች ምርጫም አንዱ የምንድን ነው የቅቡልነታቸው ማረጋገጫ አድርገው የሚወስዱበት ሁኔታ ነው ያለው። በአሁኑ ጊዜ ለይስሙላ ምርጫ ይደረጋል፣ ለይስሙላ ስራ ላይ የማይውል ህገ መንግስት ይኖራል፣ ለይስሙላ ፓርቲዎች አሉ ይባላል ሌሎቹ ሌሎችም እና ይሄ ነገር እንግዲህ በአሁኑ በሀያ አንደኛው ክፍለ ዘመን በሀያኛው ዘመን መጨረሻ ክፍለ ዘመን መጨረሻ እንዲሁ ምርጫ የለም ብሎ እንደነ ኢሳያስ የሚሄዱ የሚያሳፍራቸው የሚያሸመቅ ጉዳይ ስለሆነ ነው እንጂ አካሄዱ አንድ አይነት ነው። የአንድ ፓርቲ አገዛዝ ነው ያለው። በዚህ ይዘቱ ስናየው የአንድ ፓርቲ አገዛዝ ነው። ስለዚህ እንደተባለው ለእርዳታም ይሁን በህዝብም ይሁን በዓለም አቀፍ ማህበረሰብ ቁቡልነት ለማግኘት ለጅመስ ለጀልጅትሜስ ለማግኘት ይህ ምርጫ ይካሄዳል እንጂ የምርጫ ሽታም የሌለው አካሄድ ነው። በተለይ በአሁኑ ምርጫ እኔ የታዘብኩት ጭራሽ አንድም ወንበር ብቻ ሳይሆን አንድም ድምጽ ማግኘት ያለባቸው የሚሉ መመሪያ ከኢህአደግ ወርዶ፣ ካድሬው አስተዳደሩ፣ ሌሎችም የመንግስት ፖሊሱ ይሄን ተግባራዊ ያደረገበት ሂደት እንጂ ምርጫ የሚባል ነገር አልነበረም። እንዲያውም እኔ ኢንጂነርን የሚላቸው ምርጫ አለ ወይ ነው የምለው እኮ እኔ ምርጫ የሚባል እኮ ተወዳዳሪ ተፎካካሪ ቡድኖች ወይ ፓርቲዎች ሲፋፋገሩ ነው ዓላማቸውን አሳውቀው ለህዝብ አሳውቀው ህዝቡም አማራጩ ሲያገኝ ነው እንጂ አማራጭ በሌለበት አማራጭ እንዲኖር ባልተደረገበት ጊዜ ምርጫ አለን ብሎ ለመናገር ያስቸግረኛል። ይሄቀል ድምትም ነው ነው የምለው እንዳያችሁ ደግሞ ተስፋ አደርጋለሁ ከአውሮፓ ህብረት ከአሜሪካ መንግስትና ከአፍሪካ ህብረት የተገኙ ግምገማዎች አሉ። በተለይ የአፍሪካን ህብረት ብንወስድ ሰላማዊና ትክክለኛ ምርጫ ይልና ተአማኒ ሚዛናዊና ነጻ የሚሉ ቃላትን ግን አልተጠቀመም። ስለዚህ ምን ይላሉ አቶ ገብሩ? እንግዲህ እኔ ሳየው ምንድን ነው የአፍሪካ ህብረት እስካሁን ድረስ ሚዛናዊ የሆነ መግለጫዎችን በመስጠት በምርጫ ሁኔታ አይታወቅም። ዘንድሮ የተወሰነ ነገር አስቀምጧል። እንግዲህ በሌለው ነገር አንድ ነገር ተናግረዋል። ምንድን ነው ሰላማዊ የሚለው ከጅምርም ቢሆን እኮ ሰላም የሚያደፈርስ ፓርቲ አልነበረም ኢትዮጵያ ውስጥ ይሄ መታወቅ ያለበት ይመስለኛል። ሰላም የሚያደፈርስ ኃይል አልነበረም። ሰላም እንዲደፈርስ ወይም ተቃዋሚዎችን ለመምታት ለመድፈቅ ይሄን መፈክር ገዢው ፓርቲ አንስሶ ተንቀሳቀሰ እንጂ ሰላምን ጥያቄ ውስጥ የሚያስገባ ነገር የለም። ስለዚህ ሰላማዊ ሁኖ ተካሂደዋል የሚለው ነገርም እኔ ትክክል አይመስለኝም። እንግዲህ ሰላማዊ ሁኖዋል ሲባል እንኮ ምን ያህል ሰዎች ናቸው የታሰሩት? በዚህ ምርጫ ከተቃዋሚዎች ምን ያህል ሰዎች ተደብድበዋል? ምን ያህል መራጮች መራጮች ታስረዋል ምን ያህል የተቃዋሚ ፓርቲ አባሎች ተደብድበው ሆስፒታል እስካሁን እንዳሩ እስ አባሎቻችን አሉ። ሆስፒታል ውስጥ አሉ ተመትተው ተደብድበው ተወግረው ያለምንም ተጠያቂነት ተጠያቂም የለም። በዚህ ሁኔታ የተጠየቀም የለም። ስለዚህ በጣም የሚያሳዝነው ኑና ተወዳደሩ መምረጥ ይችላችሁ ተብለው ሲንቀሳቀሱ ያገኙት ነገር ድብደባ ነው። መኪናቸው መኪኖቻችን ተሰብረዋል ተሰብረዋል። ለቅስቀሳ ያሰመረ ናቸው እንዲያውም ለዚህም ተጠያቂ የለም እኮ በዚህ ሀገር፣ ሰላማዊ የሚባለው እንዴት ምን ምን ሲሆን ነው? ምን በምን ሁኔታ ነው ሰላም ሚባለ? የታሰሩ እኮ በብዛት አሉ። እንዲያውም ድህረ ምርጫም እኮ አሁን እኔም አውቃቸው የአረና ምክትል ሊቀመንበር የተከራየበት ቤት እኮ እንዲወጣ አስገደውታል፣ አስተዳደሮች፣ የቀበሌ አስተዳደር። የእኛ ተወዳዳሪ አሁን እስር ቤት ይገኛል። ስለዚህ ሰላማዊ የሚለውም ነገር ጥያቄ ውስጥ ይገባል ማለት ነው። ሰላማዊ እንግዲህ ተቃዋሚዎች እስከተደበደቡና እስከተመቱ ድረስ ምንም ችግር የለውም ካልተባለ በስተቀር ሌላው፣ ግን በሌለ ነገር መናገርም ያሳፍራቸው ሊሆን ይችላል። ስለዚህ የነጻና ፍትሀዊ ዋናው መርህ እንግዲህ ነጻና ፍትሀዊ ምርጫ ነው የሚባለው እንጂ ይሄ ሰላም ሆን ብሎ በሌለው ይህ ሰላማዊ ሁኔታ በሌለበት ኢህአደግ ተቃዋሚዎችን ለማስፈራራት፣ ህዝቡንም መራጭንም ለማስፈራራት፣ ተወዳዳሪዎችን ለማስፈራራት ያመጣው የመጀመሪያው ስሎጋን ነው እንጂ ምንም ምንም የሚያሰጋ ነገርም አልነበረም። ኢንጂነር ይልቃልስ በዚህ ላይ ያለው አስተያየት ምንድን ነው? አሁ እንግዲህ ዲፕሎማሲ የሚባለው ነገር በራሱ አስቸጋሪ ነገር ነው። አንድ ነገር ለመግለጽ ሲባል እዚህ ግባ የሚባሉና ለህዝቡ የዲሞክራሲ ግንባታ ሂደት ብዙ ጥቅም የሌላቸው ነገሮች ቢሆንም እንኳን ያንኛውን የሚወቀሰውን ኃይል ፈጽሞ ላለማስቀየም ሲባል ተፈልጉ አንዳንድ ነገር መሀል የሚደነቀር ነገር አለ እና ያ በአጠቃላይ በምርጫው ሂደት መመዘኛ ላይ ምን ጥቅም አለው የለም የሚለውን ግምቱ ሳያስገቡ እንደው ኢህአዴግን ጨርሰን ከምንወቅሰው ምን ጥሩ ነገር ነበረ ሲባል ሰው ተሰልፎ በሰላም ይሄድ ነበር እንግዲህ በእነሱ አባባል እዛ ጋር የሚሞት ሰው ጥይት ሲተኮስ ሰው ሲደበደብ በአደባባይ ማየት ነበረባቸው መሰለኝና አቶ ገብሩ እንዳሉትም ያንን የሚያደርግ ነገር በመጀመሪያውም ኢትዮጵያ ውስጥ የለም የኢትዮጵያ ህዝብ ህግ አክባሪ ነው ጨዋ ነው ሰላማዊነቱና ሲቪልነቱ የበዛ ህዝብ ነው ይሄ የተረጋገጠ ነው እንደውም እያስጠቃው ያለ ይሄ ነው ጨዋና ባለጌ ሲጣላ ሁልጊዜ የባለጌ ምንም አይነት የጨዋታ ህግ ስለሌለው ጨዋ ደግሞ ይሉኝታ አለው መስመር ጠብቆ ህግ አክብሮ ስለሚሄድ ሁልጊዜ ባለጌ ነው የሚያሸንፈው። እና የኢትዮጵያ ህዝብ በሰላማዊነቱ አሁንም ማላገጫ ሆነ ማለት ነው። በኢህአዴግ ልዩ ችሎታ በሰላም ምርጫው እንደተጠናቀቀ ሆኖ የሚደረገውም ነገር አሁንም ለህዝባችን ንቀት ነው፣ ስድብ ነው። መጀመሪያውንም ሰላምን የሚያደፈርስ ነገር በህዝቡ በኩል ምንም የለም። ከዛ ይልቅ የነበረው እንደውም በገዢዎች በኩል በፖሊስ የሚሰጠው መግለጫ ልዩ ኃይል እንዳለ ግንቦት ሰባት በዚህ ውስጥ ሊገባ ነው። የተለያዩ ልዩ ኃይሎች ተደራጅተዋል፣ ተጠንቀቅ ምንበል ብሎ ከየገጠር ወረዳ ሳይቀር ልዩ ኃይል የተመድቦ አገሪቷ በአስቸኳይ ጊዜ ልዩ ጉዳይ ውስጥ እንዳለች ተደርጎ የተካሄደ ምርጫ ነው እና ያ በዲፕሎማሲ አገላለጽ አንድ ነገር መጥፎነቱ ሲገለጽ ጥሩ ነገርም ተፈልጎ መግባት አለበት በሚለው ውስጥ ዝም ብሎ የተደነቀረ ነገር እንጂ የምርጫውን ሂደት ይሁንታ የሚያረጋግጥ ቃልም አይደለም፣ አይገባምም። በመሰረቱም ኢህአዴግ ይህንን በግልጽ ተናግሮታል። እንደው እኛ በሂደቱ አብራችሁ መቆየት ነበረባችሁ ዲሞክራሲ ሂደት ነው እያሉ ለሚሉ እንጂ በኢህአዴግ በኩል እኮ እንደ ቀላል የሚመስል ነገር አለ። የውጭ ጉዳይ ሚኒስትሩ እኔም በነበርኩበት ክርክር ላይ ሲናገሩ ወንዝ መሀል ሆኖ ፈረስ አይቀየርም ሲሻገሩ ነው ያሉት። ያ ማለት እድገት ልማት እያመጣን ነው እዚህ እድገትና ልማት መንገድ ላይ ሆነን ፈረስ አንቀይርም ማለት ተቃዋሚዎች በምንም አይነት ወደ ፖለቲካ ስልጣን መምጣት የለባቸውም የሚለው ይሄ በኮሚኒስት አስተሳሰባቸው ውስጥ በመፈክር በሀይለ ቃል ስለሚመሩ በማዕከላዊ ስብሰባቸው ውስጥ ሁሉም የሚያወሩትን ቃል ነው። በድንገት የመጣ ቃል አይመስለኝ። ሁሉም ነገር የስሙላና የውሸት ነው። አጠቃላይ አቶ ሰሎሞን እንግዶችን አመስግኘ ላብቃ። አቶ ገብሩ አስራት የመድረክ ስራ አስፈጻሚ አባል፣ ቀደም ሲል በገዢ ፓርቲና መንግስት ውስጥ የትግራይ ክልል ፕሬዚደንትነትን ጨምሮ በተለያዩ የኃላፊነት ቦታ ያገለገሉ እንዲሁም የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ለጊዜያችሁ በጣም አመሰግናለሁ። እኛም ለተሰጠን እድል እናመሰግናለን። የተከበራችሁ አድማጮች፣ ከዚህ በላይ በተቃዋሚ ፓርቲዎቹ አመራሮች ለተሰጡ አስተያየቶችና ትችቶች ከምርጫ ቦርድ ምላሽ ለማግኘት ጥረት አድርጌያለሁ። ወደ ዶክተር አዲሱ ገብረ እግዚአብሔር፣ ወደ አቶ ነጋዱ ፊሳና ወደ ቦርዱ ሊቀመንበር አቶ መርጋ በቃና ቢሮዎች ስልክ ደውያለሁ። የአቶ መርጋ በቃና ጸሀፊ ረዳት ወይዘሮ ውልታ ወልደ ኪዳን ሁለቱም ከፍተኛ አመራሮች ቢሯቸው እንደሌሉና ነገ እንድሞክር ነግረውኛል። የአቶ ነጋዱ ፊሳ ስልክ ግን አይነሳም። ለማንኛውም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ በሰጡት አስተያየት ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ከፍተኛ አኩሪ ተግባር አከናውኗል ሲሉ መናገራቸው ይታወሳል። በዚሁ አጠቃልላል። ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ያከናወነው እጅግ ከፍተኛ ሙያዊ ተግባር ሁላችንንም ከማኩራቱ አልፎ ለኢትዮጵያ ዴሞክራሲያዊ ስርዓት የበለጠ መጠናከር የራሱን ጉልህ አሻራ ለማስቀመጥ የሚያስችለው ደረጃ ላይ የደረሰ በመሆኑ አመራሩ ላሳየው ቁርጠኝነትና አባላቱ ባከናወኑ ተግባር ሊኮሩ እንደሚገባቸው በዚህ አጋጣሚ ለማስገንዘብ እፈልጋለሁ። እኛ ደግሞ ሰሎሞንን ለዝግጅቱ እናመሰግናለን። ከምሽቱ አራት ሰዓት ሊሆን አስራ አንድ ደቂቃ ይቀራል። ይሄ ለአንቺ ፕሮግራም በቂ ነው። ለማንኛውም ርዕሱን ሳላስተዋውቅ ሴቶችና ቤተሰብ ሰዓቱ ይበቃሻል ስል አዘጋጅ መሆንሽን ለመጠቆም ነው። ቆንጅት ምንድን ነው ያለች ዛሬ እሺ አዲሱ። በዓለም ዙሪያ በተለይ በታዳጊ ሀገሮች እጅግ ብዛት ያላቸውን ሴቶች ለመከላከል የሚቻል ለሆነው በወሊድ ወቅት የሚከሰት ፊስቱላ መጋለጣቸውን ማስወገድ አለብን ሲሉ ባለፈው ሳምንት የዋለውን አመታዊ የፊስቱላ ግንዛቤ ማስጨበጫ ቀን ምክንያት በማድረግ የተባበሩት መንግስታት ዋና ጸሐፊ ባንኪሙን ተማጽኖ አቅርበው ነበር። የአዲስ አበባ ሀምሊን ፊስቱላ ሆስፒታል ሜዲካል ዲሬክተር የሆኑትን ዶክተር ፈቃደ አየናቸውን በኢትዮጵያ የዚህ የሴቶች ጤና ከባድ ችግር ምን ደረጃ ላይ እንዳለና የሚደረገውንም ጥረት እንዲያብራሩልን ጠይቄያለሁ። ዶክተር ፈቃደ በመጀመሪያ አስባችሁ የሴቶቻችንን ችግርም ደግሞ ሌላው ሰው እንዲያቅ ለማድረግ አስታውሳችሁ እንድናገር እድል ስለሰጣችሁኝ በማከማቸው ሴቶች ስም አመሰግናለሁ እንግዲህ ሀምሊት ፊስቱላ ኢትዮጵያ የተቋቋመው በአስራ ዘጠኝ ሰባ አራት ወደ ኤሮፓውያን አቆጣጠር ነው ከዛ ጊዜ ጀምሮ ለረጅም አመታት የፊስቱላ ተጎጆዎችን ህክምና ሲሰጥ ቆይቷል አሁን ከስድስት እና ከሰባት አመታት ወዲህ ግን ያው የፊስቱላ ጉዳትን ስንመለከት መከላከል የሚቻል፣ ማስቀረት የሚቻል፣ እንዲሁም ደግሞ ከህክምናም በኋላ ተጎጆቹ ህይወታቸውን መልሰው ያገኙ ማድረግ አስፈላጊ መሆኑን በተቋሙ በመረዳቱ በዋናነት የፊስቱላና ሌሎች ከመውለድ ጋር የተያዙ ጉዳቶችን በማከም በሁለተኛ ደረጃ ደግሞ የበሪሪ ደረጃ ትምህርት ቤት ከፍቶ አዋላጅ ነርሶችን በማሰልጠንና በተመደቡበት ቦታ እንዲሰሩ በመርዳት በሶስተኛ ደረጃ ደግሞ በዚህ ጉዳት ላይ የታከሙት ሴቶች ወደ ቤታቸው ወደ አሉበት አካባቢ ሲመለሱ የመልሶ ማቋቋምና የማገገም ስራ ይሰራል። ይህንን ህክምና የሚሰጡ ማዕከሎች በየት በየት አካባቢ ነው ያሉት? ስንት ናቸው? እንግዲህ በሀምሊን ፊስቱላ ኢትዮጵያ ስር ከዋናው የአዲስ አበባ ሆስፒታል በተጨማሪ አምስት ቦታዎች ላይ አነስተኛ ሆስፒታሎች እኛ ማዕከሎች እንላቸዋለን ተገንብተው እያገለገሉ ነው። በመቀሌ፣ በባህር ዳር፣ በመቱ፣ በይርጋለም እና በሀረር ማለት ነው። እንዲሁም ውሃ በሚባል ሌላ መንግስት ያልሆነ ድርጅት የሚታገዙ ጎንደር ዩኒቨርሲቲ፣ በአሰላ ሆስፒታል እና በጅማ ዩኒቨርሲቲ ሆስፒታል ውስጥ የሚገኙ የሕክምና ማዕከላት አሉ። በአጠቃላይ በዘጠኝ ቦታዎች በፊስቱላ አገልግሎት ብቻ የተለዩ ስፔሻሊቲ ክሊኒኮች ናቸው ማለት ነው። የችግሩ ክብደት በፊስቱላ የሚጠቁት ሴቶች ብዛትና የማዕከሎቹን ቁጥር ሲያገናዝቡ፣ ይሄን በሁለት መልኩ ልመልስልሽ። የፊስቱላን ተጠቂዎች ወይም ተጎጆዎች መጠን በኢትዮጵያ ውስጥ ያለውን ሁኔታ ስናይ ከአስራ ዘጠኝ ዘጠናዎቹ መሀል መካከል በሮ እንደ ኢሮፓውያን አቆጣጠር ማለት ነው ጀምሮ ወደ ሶስት አራት ጥናቶች ተሰርተዋል እና በጊዜ ሂደት በጣም እየቀነሰ እንደመጣ ነው ጥናቶቹ የሚያሳዩት። እኛ ራሳችን በሁለት ሺህ አስራ አራት ባደረግነው ጥናት ከአስራ አምስት እስከ አርባ ዘጠኝ የመውለጃ እድሜ ባሉ ሴቶች ውስጥ ምናልባት ስድስት ሴቶች ከአንድ ሺህ ሴቶች መካከል ይህ ጉዳት ይኖራቸዋል ብለን የገመት ነው። በፊት በመቶ በፐርሰንት ነበር የሚሰላው የተጎጂዎቹ ቁጥር ማለት ነው። ካለፉት አምስትና ስድስት አመታት ወዲህ እያንዳንዱ ማዕከሎቻችን ተከፍተው ሲያገለግሉ እያየን የነበረው ሂደት ብዙ ጊዜ ማዕከሎች ሲከፈቱ በብዛት በሽተኞች ይመጣሉ። ነገር ግን ከሁለትና ከሶስት አመታት በኋላ በቅርብ ያሉ ወረዳዎችና ዞኖችን በበቂ ሁኔታ ማገልገል ስንጀምር የበሽተኞቹ ቁጥር የመቀነስ አይነት ምልክት ይታያል። ስለዚህ እዛው ባለበት አሁን ባለ አሁን ባለው ሁኔታ ምንድን ነው፣ ቁጥራቸው ትንሽ ነው። ትንሽ ብቻ መሆን ሳይሆን የእኛ ማዕከሎች ካሉባቸው ወረዳዎች እና ዞኖች በርቀት ነው የሚገኙ ተበት ነው ማለት ነው። ስለዚህ ተቋሞቹ እንደ ቁጥር አሁን ባለው ሁኔታ በበቂ ሁኔታ ሙሉ አቅማቸውን ተጠቅመን እንዲያገለግሉ ማድረግ ብንችል አሁን ለሚፈጠረው የፊስቱላ ተጎጆዎች ሕክምና የሚያንሱ አይደሉም። ነገር ግን የፊስቱላ ተጎጆዎች ሕክምና ማለት ቀድመን አግኝተን ዋከምናቸው ጊዜ ሁሉ ከዛ በኋላ ከበሽታ ጋር ወይም ከጉዳቱ ጋር ከመቆየት የሚያጡትን ህይወት መመለስ ማለት ነው። ስለዚህ የእኛ ዋናው አላማ በተቻለ መጠን ጉዳቱ ያላቸውን ሴቶች በጊዜ አግኝቶ ማከም ነው። መልሶ ማቋቋሙ ትልቅ ከሆነ አሁንም ከመንግስት ጋር ከምንሰራው ስራ የበሽተኞች አመጣጣይቶ መንግስት ራሱ እንግዲህ የሚያቅደው ወደፊት በሁለትና በሶስት አመት ውስጥ ተጨማሪ ማዕከሎች ካስፈለጉ ለመገንባት ነው። ዶክተር ፈቃደ ፊስቱላ በምን ምክንያት ነው የሚከሰተው? ሁለተኛ ደግሞ ለመከላከል ይቻላል ወይ? ስነ ልቡናዊ ጉዳቱም በጣም ከባድ እንደሆነ ነው የሚነገረው። እስኪ ይሄንን ያብራሩ። እንግዲህ ፊስቱላ ማለት ቃሉ በራሱ በሰውነታችን ላይ የሌለ ቀዳዳ ወይም እንደዚህ ክፍተት እንደ ሽንቁር ማለት ነው። እንግዲህ በተለያዩ የሰውነታችን ክፍሎች ላይ ሊፈጠር ይችላል። እኛ አሁን የምንነጋገርበት ፊስቱላ ብለን የምነጋገርበት ጉዳት ግን በሴት ልጅ የማዋለጃ አካል እና በቅርብ ከሚገኘው የሽንት ፊኛ እንዲሁም የሽንት መተላለፊያ ቧንቧዎች ወይም ደግሞ በታችኛው የሰገራ መውጫ አካል መካከል የሚፈጠር ቀዳዳ ማለት ነው። በተለያዩ ምክንያቶች ሊፈጠር ይችላል። ለምሳሌ እንደ ነቀርሳ ያሉ ህመሞች በማህፀን አካባቢ ወይም በአንጀት አካባቢ ሊፈጠር በመዛመቱ ምክንያት ሊፈጠር ይችላል። እዛ ለካንሰር ህክምና በሚሰጥ የጨረር ህክምና ምክንያት ሊፈጠር ይችላል። አንዳንድ ጊዜ ኦፕራሲዮን ሲደረግ በሚፈጠር ጉዳት ሊከሰት ይችላል። ነገር ግን እንደኛ ባሉ ታዳጊ ሀገሮች በብዛት ከዘጠና አምስት እና ከዘጠና ስድስት በመቶ በላይ የሚሆኑ ሴቶች ይሄ ችግር የሚያጋጥማቸው ከመውለድ ጋር በተያያዘ ጉዳት። የሚሆነውም እንዴት ነው? ማንኛውም ሴት ወደ ምጥ በምትሄድበት ጊዜ በቂ አገልግሎት ሊሰጥ የሚችል ተቋም በጊዜ መድረስ ካልቻለች፣ ከአምስት እስከ አስር በመቶ የሚሆኑ ምጦች የትኛውም አለም ላይ ወደ ችግር ያመራሉ። እነኛን ችግር ላይ ያጋጠማቸውን ምጦች ቅድም እንዳልኩት በበቂ ሁኔታ ማከም ካልቻል በዚህ ሂደት ውስጥ ያለፉ እናቶች ለሞት ይዳረጋሉ። ይሄንንም የእናትነት ሞት እንለዋለን፣ ወይም ደግሞ ጥቂቶች ጉዳት ኖሯቸው በህይወት ይተርፋሉ። ከነኚህ ጉዳቶች መካከል ያው አንዱ ፊስቱላ ነው ማለት ነው። የሚወለደው ህጻን የታችኛው ክፍል ከእናትየው የዳሌ አጥንት ጋር በመፋተግ ለረጅም ሰዓት ሲቆይ የደም ዝውውርን ይገታና ያ በሁለቱ አጥንቶች መካከል ያሉ የእናቲቱ አካል ይሞትና ነው ከዛ በኋላ መኖር የሌለበት ቀዳዳ የሚፈጠረው ማለት ነው። ስለዚህ በቂ የሆነ የእናትነት ጤናን ወይም ከመውለድና ከእርግዝና ጋር ያሉ ችግሮችን ክብካቤ ሊሰጥ የሚችል ሲስተም በማንኛውም ሀገር ውስጥ መኖር ሲችል ከመውለድ ጋር የተያዘ ወይም ከእናትነት ጋር የተያዘ ሞትና እንዲሁም ጉዳት በዋናነት ቅድም እንዳልኩት ፊስቱላ ነው፣ አብሮ ይጠፋል ማለት ነው። ስለዚህ ይህንን ማድረግ ስንችል ፊስቱላን አብረን ማስቀረት እንችላለን። ውይይታችሁ ያለቀ አይመስለኝም። አዎ ሰፋ ያለ ነው። ማብራሪያ የሰጡን ዶክተር ፈቃዳዬ ናቸው የአዲስ አበባ ሀምሊን ፊስቱላ ሆስፒታል የሕክምና ዲሬክተር ናቸው። ለዛሬው በዚሁ እንሰናበታቸዋለን። ቀሪውን በሚቀጥለው ሳምንት ይዤ ቀርባለሁ። መልካም አድማጮች፣ እኛም እዚህ ያገባድር ነው ፕሮግራሙን። በ19፣ በ22 እና በ25 ሜትር ባንድ ያሰማነው ፕሮግራም የዛሬው እዚህ ላይ ያርግቷል። ቆንጅት ታዬና አዲሱ አበበነን በእኛ በኩል ሰላም ደናደሩ። የትግርኛ ፕሮግራም ይቀጥላል። ሰላም dan